የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ የካቲት 16 2016 ዓ ም ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። ለምሽቱ ያሉንን መሰናዶዎች ላስተዋውቅ። ክልሉን ወደ ለየ ቀውስ ውስጥ ከከተቱት ከዚህ ሁሉ ጉዳት በኋላም ቢሆን መንግሥት ከልቡ ከሆነ እንዲህ ያለ ውይይት የፈለገው የመክፈቻው ንግግር ላይ ብዙ ማለት አይቻልም። በትክክለኛ ውይይቱ ላይ ተሳታፊ በሆኑ አካላት መካከል ነው ወይ ውይይቱ የተጀመረው የሚለው ነው ጥያቄ ውስጥ የሚወድቀው። በእኔ በኩል በመርህ ደረጃ ከውይይት የተሻለ መንገድ የለም። ነገር ግን ፍትሕን ያላማከለ ውይይት ዘላቂነት አይኖረውም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መሰንበቻውን ከአማራ ክልል የተለያዩ ዞኖች ከተጋበዙ ነዋሪዎች ጋር በብሔራዊ ቤተ መንግስት ባደረጉት ውይይትና በቴሌቪዥን ተቀርጾ በተላለፈው መልእክት ላይ ካተኮረ የትንታኔ ቅንብር እየወሰድ ነው ነው የዓለም ዜናውን ተከትሎ ይቀርባል። በማስከተል ደግሞ በዚህ ሳምንት ከዚህ ዓለም በሞት የተለየውን የአይረሴውን ድምፃዊ የጌታቸው ካሳን የኢትዮጵያ ዘመናዊ ሙዚቃ አስተዋጽኦ የሚቃኝ ቅንብር እናቀርባለን። ከዚያም እንግዱ ወልዴ በሙዚቃ ቃና እስከ ዝግጅታችን ፍጻሜ እስከ አራት ሰዓት ይወስደናል። የምሽቱ ዋና አዘጋጅ ጽዮን ግርማ ስትሆን፣ ፕሮግራማችንን ንጉሱ ታምሬ ይመራል። የማስተናግዳችሁ ደግሞ ቆንጂ ይታየ ነኝ። አብራችሁን እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና እንሻገራለን። ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የተባበሩት መንግስታት ድርጅት በሱዳን በውጊያ ላይ የሚገኙትን ሁለቱ ተቀናቃኝ ኃይሎች በሲቪሎች ላይ አስተቃቂ የሰብአዊ መብት ጥሰት ፈጽመዋል ሲል ወነጀለ። የመንግስታቱ ድርጅት አንዳንዶቹ ጥሰቶች በዓለም አቀፍ ህግ ጥሰት እንደ ጦር ወንጀል መታየት ይገባቸዋል ሲልም አስታውቋል። ድርጅቱ ከጎርጎሮሳውያኑ ሚያዝያ 15 እስከ ታህሳስ 2023 ማብቂያ ድረስ ባለው ጊዜ ውስጥ 33 ተጎጂዎችንና ምስክሮችን አነጋግሮ የቪዲዮ የምስልና የሳተላይት ምስሎችን አሰባስበው 16 ገጽ ሪፖርት አጠናቅሯል። ሪፖርቱ የሱዳን ፈጥኖ ደራሽ ኃይሎችና የመንግስት ኃይሎች ለ14600 ሰዎች እልፈትና በትንሹ ለ8 ሚሊዮን ሰዎች የሀገር ውስጥና የውጭ ሀገር ስደት መንስኤ ሆነዋል ሲል አስታውቋል። ሪፖርቱ በተጨማሪም በጎርጎሮሳያኖ ታሳስ 15 2023 ዓም 118 ሰዎች ላይ የቡድን አስገድዶ መድፈር ሙከራን ጨምሮ አስገድዶ መድፈርና ጾታዊ ጥቃት መፈጸሙንም አስታውቋል። የመንግስታቱ ድርጅት የቀጠናዊ ሰብአዊ መብት ቃል አቀባይ ተቀናቃኞቹ ንብረት ዘርፈዋል፣ ህጻናት ወታደሩ ችግሮችን መልምለዋል። እንዲሁም የችግረኛና የአቅመ ቤት ሰዎች መብትን ረግጠዋል ሲሉ ተናግረዋል። ማጋንጎ መሳሪያዎች ቆመው፣ ዜጎች ደህንነታቸው ሊጠበቅ ይገባል ሲሉም አሳስበዋል። የማላዊ ፕሬዚዳንት ላዛረስ ቻኳሪ የማላዊ ኢሚግሬሽን ቢሮ በደረሰበት የሳይበር ጥቃት ምክንያት ፓስፖርት መስጠት ማቆሙን አስታወቁ። ፕሬዚዳንቱ ረቡዕ ዕለት በፓርላማ ፊት ቀርበው ሀገሪቱ የደረሰባት የሳይበር ጥቃት ደህንነቷን አደጋ ላይ የጣለ በመሆኑ ይህንን ለመከላከል እየጣር ነው ያሉ ሲሆን ጥቃት አድራሾቹ ሚሊዮን ዶላሮች ሰጣቸው ቢጠይቁም መንግስታችን ግን ክፍያውን አይፈጸምም ብለዋል። በዚህ የተነሳም በቀጣዮቹ ሶስት ሳምንታት የሀገሪቱ ኢሚግሬሽን ቢሮ ፓስፖርት አይሰጥም ብለዋል። ማላዊ በጎርጎርሲያኑ ሁለት ሺ ሀያ አንድ ቴክኖ ብሬን ከሚሰኘው እና ከዚህ ቀደም ፓስፖርት የማዘጋጀት ሁለታ ከሀገሪቱ መንግስት ጋር ገብቶ ከነበረው ተቋም ጋር ሁለታዋን ካቋረጠች በኋላ የተደራረቡ የፓስፖርት ጥያቄዎችን ማስተናገድ አቅቷት ቆይታለች። በቅርቡም ከቴክኖ ብሬን ጋር የተወሰኑ የፓስፖርት ጉዳዮችን ለመፈጸም በድጋሚ የተገደበ ሁለታ ውስጥ ገብታ ስትሰራ መቆየቷ ይታወቃል። በማላ ሰላማዊ ዲሞክራሲና የምጣኔ ሀብት ልማቶች ተነሳሽነት ስራ አስፈጻሚ ዳይሬክተር የሆኑት ስልቨስተርና ሚዋ ፕሬዚዳንቱ ጥቃቱ እንዴትና በማን እንደተፈጸመ እንዲሁም የገንዘብ ጥያቄው በምን መልኩ እንደደረሳቸው አለማስታወቃቸውን ተችተዋል። እና ሚዋ በማህበራዊ መገናኛ ብዙሀንና በተለያዩ መደበኛ መገናኛ ብዙሀን የቀድሞ አገልግሎት ሰጭ ቴክኖብሬን ተጠርጣሪ ሆኗል ያሉ ሲሆን የሀገሪቱ መገናኛ ብዙሀን ቴክኖብሬን የተሰኘው ተቋም የመረጃ ስርአቱን መልሶ ለመልቀቅ ገንዘብ እንዲሰጠው ጠይቋል በማለት እየዘገቡ ይገኛሉ። ነገር ግን ማንነታ ቸው እንዳይገለጽ የጠየቁና በማላዊ የኢሚግሬሽን ተቋም ውስጥ የሚሰሩ የቴክኖሎጂ ባለሙያዎች ማንም የገንዘብ ጥያቄ አለማቅረቡን ለአሜሪካ ድምጽ ገልጸዋል። የማላዊ የኢሚግሬሽን ቃል አቀባይ ወሊንግተን ቺፖንዴ በአሜሪካ ድምጽ ጣቢያ በስልክና በቴክስት ለተደረገላቸው የቃለ መጠይቅ ግብዣ ምላሽ አልሰጡም። አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በሐማስ የታገቱ እስራኤላውያንን ለማስለቀቅ እየተደረገ ባለው ድርድር መካከል በእስራኤል የስለላ ተቋም ሞሳድ መሪ ዴቪድ ባርኔ የሚመራ ልዑክ ሰላም ዙሪያ ለመወያየት ዛሬ ቅዳሜ ፓሪስ ይገናኛል። የሰላም ተደራዳሪዎቹ በጋዛ የተኩስ ልውውጥ እንዲቆም እስራኤል የሚሊዮኖች መጠለያ በሆነው በደቡባዊ ጋዛ ራፋ ላይ የምትፈጽመውን ጥቃት ለመቀልበስ እንደሚሰሩም ተገልጿል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለካቢኔያቸው ከጦርነቱ መጠናቀቅ በኋላ የጋዛን የጸጥታ ሁኔታ በተመለከተ ያላቸውን የደህንነት እቅድ አስታውቋል። ኔታንያሁ እስራኤል ሙሉ ለሙሉ ስፍራውን ከሐማስ ካጸደች በኋላ የጋዛ ሰርጥ በዌስት ባንክ ያለው የፍልስጤም አመራርም ሆነ በማንም ስር ሳይሆን ሙሉ ለሙሉ አመራሩና ሰላማዊ ደህንነት ቁጥጥሩ በእስራኤል ስር እንደሚሆን አስታውቋል። እቅዱ የግብፅና የዩናይትድ ስቴትስን ትብብር የሚሻም ነው። ይሁን እንጂ እስካሁን ድረስ እቅዱ የግብፅን ይሁንታ ማግኘቱ አልተረጋገጠም። የዩናይትድ ስቴትስ ኬብል የዜና ጣቢያ የሆነው ሲኤንኤን ግብፅ እቅዱን በተመለከተ በቦታው የፍልስጤም አመራር እንዲኖር የምትሻውን የዩናይትድ ስቴትስ አቋም ልትጋራ እንደምትችል ጠቁሟል። በመጨረሻም የዩክሬን ባለስልጣናት ሩሲያ በደቡባዊ የወደብ ከተማ ኦዴሳ አንድ መኖሪያ ህንጻ ላይ በፈጸመችው ጥቃት አንድ ሰው ሲሞት ሌሎች ብዙዎች መጎዳታቸውን አስታወቁ። ባለስልጣናቱ ትናንት አርብ ማምሻዋን በተፈጸመው የሩሲያ ጥቃት ዩክሬን ብዙ የሩሲያ ድሮኖችን መታመጣሏንም አስታውቀዋል። የጥቃት በዛሬው ዕለት የዩክሬን ወረራ ሁለተኛ ዓመትን ለማክበር የተለያዩ የአውሮፓ መሪዎች በኪቭ ለመገኘት ወደ ዩክሬን እንደሚጓዙ እየታወቀ የተፈጸመ ነው። የአውሮፓ ህብረት ኮሚሽን መሪ ኡርሱላ ቮንደርሌይን፣ የጣሊያኗን ጠቅላይ ሚኒስትር ጆርጂያ መሎኒ፣ የቤልጅየም ጠቅላይ ሚኒስትር አሌክዛንደር ደኩሮ እና የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ በባቡር ወደ ኪቭ ገብተዋል። በተያያዘ ትናንት አርብ ማምሻውን የዩናይትድ ስቴትስ መንግስት በሩሲያ ላይ አምስት መቶ አዳዲስ ማዕቀቦችን መጣሉን አስታውቋል። ይህም የዩክሬን ሩሲያ ጦርነት ከጀመረ አንስቶ እጅግ ትልቁ ማዕቀብ መሆኑን የተገለጸው ማዕቀቡም የሩሲያ ተቃዋሚ አሌክሴ ናልቫኒ እስር ቤት ውስጥ እንዳለ መሞቱንና የዩክሬን ወረራን ሁለተኛ ዓመት በማስመልከት የተደረገ እርምጃ መሆኑን ዩናይትድ ስቴትስ አስታውቃለች። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዳዎች ጋር ታምሹ ዘንድ ጋብዛለሁ ጋብዛለው ኤደን ገረመው ከዋሽንግተን ዲሲ የዓለም ዜና አድምጠን ተመልሰናል። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሬስ ዌስት ላይ የሚተላለፈው የቅዳሜ ምሽት ፕሮግራማችንን ነው የምታደምጡት። ዝግጅታችንን ከኢትዮሳትና ከአጭር ሞገድ መስመሮች በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ለመከታተል ትችላላችሁ። የአማራ ክልል ግጭት፣ የሰላም ፍለጋና ቀጣዩ መንገድ ቀጣዩ ትንታኔ የሚዳሰሰው ርዕስ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መሰንበቻውን ከአማራ ክልል የተለያዩ ዞኖች ከተጋበዙ ነዋሪዎች ጋር በብሔራዊ ቤተ መንግስት ባደረጉት ውይይትና በቴሌቪዥን ተቀርጾ በተላለፈው መልእክት ላይ ያተኮረ ትንታኔ ነው። አንድ ሰዓት ተኩል የተቃረበ ርዝማኔ ባለውና በቴሌቪዥን እና በማህበራዊ መገናኛዎች በተሰራጨው ቪዲዮ ጠቅላይ ሚኒስትሩ የአማራ ክልልን ህዝብ ድምፅ እንስማ በሚል በድርጅታቸው የደረሱበት ውሳኔ የውይይታቸው መነሻ መሆኑን አመልክተዋል። በስነ ስርዓቱ ከተሳታፊዎች ለቀረቡ ጥያቄዎች የሰጡትን ምላሽ ጨምሮ የውይይቱን ይዘት በክልሉ እየተካሄደ ያለውን ጦርነት ህዝቡ ያለበትን አጠቃላይ ሁኔታና ቀጣዩን አማራጮች ጨምሮ ተያይዞ የሚነሱትን ልዩ ልዩ ጭብጦች በሚመረምረው ውይይት የየበኩላቸውን እይታ የሚያካፍሉ ሁለት እንግዶች ጋብዘናል። አሉላ ከበደ ነው ሁለቱን እንግዶች ያወያያቸው። እሺ አመሰግናለሁ አሉላ። ያሬድ ኃይለማርያም እባላለሁ። የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር ነኝ። በሙያ ደግሞ የህግ ባለሙያ ነኝ። ሙሉ ትኩረቴም ሰብአዊ መብት ላይ ነው። አብይ በለው እባላለሁ። ከዚህ ከቨርጂኒያ አሜሪካ ነው የምኖረው። በሙያዬ ሜዲካል ፊዚሲስት ነኝ አሁን በተለያዩ ትግሎች ውስጥ ታወቃለሁ፣ አገለግላለሁ። የወልቃይት ጠገዴ፣ የጠለምት ህዝብ የሰብአዊ መብት ተሟጋች ድርጅት የሆነውን ልሳኔ ክፋንን ለረጅም ዓመት መርቻለሁ። አሁን ደግሞ በሀገራችን በሚደረገው ትግል ውስጥ ተሳትፎ እያደረጉ ይገኛሉ እንግዶች የዕለቱ ውቁ። አመሰግናለሁ ቀደም ብለን በመግቢያችን እንዳስተዋወቅ ነው ለዚህ ውይይት መነሻ የሆነን መሰንበቻውን ጠቅላይ ሚኒስትር አብይ አህመድ ከአማራ ክልል የተለያዩ ዞኖች የተጋብዘው ከመጡ ነዋሪዎች ጋር በብሔራዊ ቤተ መንግስት ያደረጉት ውይይትና በቴሌቪዥንም ተቀርጾ የተላለፈው መልእክታቸው ነው። በቪዲዮ ተቀርጸው ከተሰራጩት የውይይቱ ድምጾች አንዳንዱን እየሰማን አስተያየታችሁን ብናዋድድ። ለቀዳሚው አስተያየታችሁ መነሻ የጠቅላይ ሚኒስትሩን የመክፈቻ ንግግር እናድምጥና እንመለስ። የፓርቲያችን አመራሮች በልዩ ልዩ ዞን አማራ ክልል ውይይት አካሂደው ነበር። ያ ውይይት ይቀጥላል። ከተደረገው ውይይት ደግሞ በእያንዳንዱ ዞን ለመጣብ ሞክሪያው በአጭር ጊዜ ስለማይሳካ ከሁሉም ዞን የተወከሉ ሰዎች የሚሰማቸውን ቢሆን ቢስተካከል ቢታረም የሚሏቸውን ጉዳዮች የሚያነሱበት ፎረም ብንፈጠር ብለን ነው የጠራናችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ውይይታችን የተሳካ እንደሚሆን ተስፋ አደርጋለሁ። እንግዲህ እንደተከታተላችሁት በዚህ መልኩ ነበር ለዚህ ውሳኔ መነሻ ሆነን ያሉትና ውይይትና መነጋገር የህዝቡ ፍላጎት መሆኑን ጠቅሰው፣ እድል ሰጥተውና ተቀብለው ለመነጋገር ይህ መድረክ መዘጋጀቱን የገለጹት አቶ ያሬድ ከርሶል ጀምር፣ እንዴት ይገመግሙታል? አመሰግናለሁ። አሉላ የመክፈቻ ንግግራቸውን አድምጫለሁ። እዚህ ላይ እንግዲህ ዋናዎቹ ፍሬ ነገሮች ህዝብ መወያየት እንፈልጋለን ብለዋል። መደመጥ ይፈልጋል ህዝቡ። ያልገባው ስለኛ ያልገባው ነገር ካለ እናስረዳ፣ ከህዝቡ የምንረዳ የሚል በጎ መነሻ፣ በጎ መንፈስ የያዘ ይመስላል። ነገር ግን እነዚህ የአማራ ክልል ጥያቄዎች ቀደም ብለውም ገበሬዎች ማዳበሪያ ሲጠይቁ፣ ሌሎች በርካታ ጥያቄዎች ሲነሱ ምላሽ ከመስጠት ይልቅ ይወስዳቸው የነበሩ ነገሮች ክልሉን ወደ ላይ የቀውስ ውስጥ ከከተቱት በኋላ ከዚህ ሁሉ ጉዳት በኋላም ቢሆን መንግስት፣ ከልቡ ከሆነ እንዲህ ያለ ውይይት የፈለገው መነሻ ያደረገው የመክፈቻው ንግግር ላይ ብዙ ማለት አይቻልም። ህዝብ ውይይት ይፈልጋል፣ አዎ። ህዝብ ጥያቄ ያለው፣ አዎ ያንን ለመስማት በመንግስት በኩል ከልብ ፍላጎት አለ ወይ የሚለው ጥያቄ ደሆነ መክፈቻ ንግግራቸው ላይ ፣ ምክንያቱም እዚሁ አሁን አንተ ጠቆም ያረካው ንግግራቸው ላይ ከየዞኑ የተወከሉ ይላል። እና የክልሉ መንግስት መዋቅር ፈርሶ የፌዴራል መንግስት ጣልቃ በገባበት የክልሉ ህዝብ አኩርፎ፣ አብዛኛው ቅሬታውን በተለያየ ሁኔታ በሚገልጽበት በዚህ አውድ ውስጥ እነዚህ ሰዎች በትክክል ማን የወከላቸው የትኛውን ህዝብ ነው ወክለው የመጡት? ምክንያቱም ገዢው ፓርቲ በየዞኑ በየወረዳው የራሱ አባላት አሉት እና ከሙሉ ንግግሩ የሚያመላክቱ ነገሮች አሉት እና በእርግጥም እነዚህ ሰዎች በትክክል የተከፋውን ጥያቄ ያለውን ውይይት የሚፈልገውን የአማራ ህዝብ የወከሉ ሰዎች ናቸው ወይም በምን መንገድ ነው ውክልናቸው የሚታየው የሚለው ከዚሁ ከመግቢያው ንግግር ጀምሮ ጥላ የሚያጠላበት ይመስለኛል። አቶ አብዩ በርሶስ በኩል ፕሮግራሙ ተከታትየዋለሁ። መግቢያው ንግግር የተመለከትኩት እና የተረዳሁት ለእኔ ሁሌ የብልጽግና መንግስት በተለይ ደግሞ የጠቅላይ ሚኒስትሩ አስተሳሰብ ህዝብ የሚሰማውን እየነገርክ ወደ ምትፈልገው ውሰደው አይነት ነገር ነው ይመስለው እና ጣፋጭ ቃላቶች ናቸው። ልንሰማ ነው፣ ልናደምጥ ነው። ቴምፕሌት ነው። ይሄ ቴምፕሌት ሁሌም ሰምቼዋለሁ። ሌሎች ሚኒስትሮቹ ወደ አማራ ክልል ከአንድ ወር በፊት እንደዚህ ሄደው በየቦታው ሲሸላለሙ ምናምን ነበር እና ሁሉም የሚናገሩት ይሄ ነው። ህዝብ እንሰማ መጣን ነው እና ግን እስከዛሬ ባለፉት አምስት ዓመታት ያደረጉት ይሄ ነው። የተለየ ነገር አላየሁም። የተለመደው ጣፋጭ ቃላት፣ ህዝብ ሊሰማው የሚፈልገው ቃላት እየነገሩ መሄድን አሁንም የሙጥኝ ብለው የሄዱበት እንዳለ ነው የተረዳሁት። በተጨባጭ በክልሉ ካለው ሁኔታ ጋር የመዛመዱን አስፈላጊነት አንስታቸዋል። ነገር ግን አንዳች ለውጥ ይመጣ እውን ይሆን ዘንድ መነሻው ንግግር መሆን የለበትም ወይ? ለሚል ህዝቡ መደመጥ ይፈልጋል፣ እንስማው ያሉበትን በይሁንታ ላለመቀበል የሚያስገድዱት ምክንያቶች ምንድን ናቸው? አቶ ያሬድ ወደ እርሶ ልመለስ። እሺ፣ ትልቁ ነገር የውይይት ጥያቄ ሲነሳ ውይይት ከማ ጋር? በመጀመሪያ ደረጃ ይሄ በኢትዮጵያ የፖለቲካ አውድ ውስጥ በቅርብ ጊዜ ባሉት አውዶች ሁሉ የተለመደ ነገር አለ። ግጭቶች ይካሄዳሉ። በማንነት ላይ እያተኮረም ጥቃቶች ይኖራሉ። ግን በኋላ ላይ ውይይት የሚደረገው በግጭቱ ላይ ያሉ ዋና አካላት አይደሉም። ስለዚህ አሁን በዚህ ውስጥ ቀሳውስት፣ የአገር ሽማግሌዎች፣ ከየዞኑ የተመረጡ ሰዎች አሉ። ግማሾቹ በንግግራቸው ጠቅላይ ሚኒስትሩን ሲያወድሱ፣ ብልጽግናን ሲያወድሱ፣ ከዛም አልፈው ዜማ የተቀኙ ለጠቅላይ ሚኒስትሩ ካባ ያለበሱ ሰዎች ናቸው እና እነዚህ ሰዎች በትክክልም ቅር የተሰኘውን ጥያቄ ያለውን በቅሬታው መከማቸት ምክንያት ከመንግስት ጋር ወደ ግጭት የገባውን የዛን ክልል ህዝብ በትክክል ይወክላሉ ወይ? እሱ ማሳያው ምንድን ነው ነው ጥያቄውና ብዙ ጊዜ ዋናው ጥያቄ አንሺ አካል ሳይሳተፍበት የሚደረጉ ውይይቶች፣ አንዳንድ ጊዜ አንድ ቦታ ላይ ግጭት ይከሰታል። መንግስትና የአካባቢው ሽማግሌዎች ጠርተው ሲያስታርቁ ሲያወያዩ ይታያል። ሽማግሌዎቹ አይደሉም ከመጀመሪያውም የተጣሉት፣ በግጭት ውስጥ ያለው ጥያቄ ያለው ሌላ አካል ነው። ስለዚህ አማል ዱን ሸምግሉንም ከሆነ እነዚህ ሰዎች እዚህ አዳራሽ ውስጥ የተሰበሰቡ ሰዎች በአማራ ህዝብ አይን በምንድን ነው የሚታዩት? ማን የላካቸው ነው? ወይስ ቀደም ብሎ በየክልሉ የተሰማሩት የመንግስት ባለስልጣናት ያናገሯቸው የገዢው ፓርቲ አባል የሆኑ ሰዎች ተመርጠው ነው የመጡት? እሱ ላይ ለብዙ ሰው ጥያቄ የሆነው ነገር ያ ነው ግን አውዱን ስታየው በሚዲያም የተገለጸው ጠቅላይ ሚኒስትሩ ከአማራ ክልል ከመጡ ተወካዮች ጋር ተነጋገሩ ነው። እነዚህ ሰዎች በእርግጥም የክልሉ ነዋሪዎች ናቸው። ነገር ግን የክልሉን ህዝብ ይወክላሉ ወይ? የክልሉ ህዝብ የሚያነሳቸውን ጥያቄዎች ሊያነሱ ነው ወይ በትክክል የመጡት የሚለው ነገር ግን ጥላ ያጠላበታል እና በዚህ የውይይት አውድ ውስጥ ለምን ውይይት ተደረገ አይደለም ጥያቄ የሚነሳው። በትክክለኛ ውይይቱ ላይ ተሳታፊ በሆኑ አካላት መካከል ነው ወይ ውይይቱ የተጀመረው የሚለው ነው ጥያቄ ውስጥ የሚወድቀው። በእኔ በኩል አቶ አብዩ ወደ እርስዎ ልመጣ ነው። እስኪ ደግሞ የአንዲት ተሳታፊን ድምፅ እንስማና የእርስዎን አስተያየት እናስከትል። ክልሉ አሁን ካለበት ውጥንቅጥ ለመውጣት ችግሮችን ከማህበረሰብ ተወካዩ ጋር ቁጭ ብሎ ተነጋግሮ ምናልባትም እንደ መንግስት መፍትሄ ለማስቀመጥ የተወሰደበትን ነው የሚሄደበትን እርቀስ አላመሰግን አላልፍም፣ ቢስተካከል ብዬ የምለው ይህም አሁን ወዳለበት ችግር እንድንገባ ያደረገን መሰረታዊ ምክንያት ግን ምንድን ነበር የሚለውን በባለፈውም ከፌዴራል ጭምር የመጡ ሚኒስትሮች ባወያዩበት ሰዓት በርካታ ችግሮች ተነስተዋል። የመጀመሪያው በክልል ውስጥ በርካታ ተፈናቃይ ተፈጥሯል። ከጦርነቱ ጋር በተያያዘም ከጦርነቱ ውጭ ባሉ ከየክልሉ ማንነትን ትኩረት ባደረገ ተሰደው የመጡ በርካታ ተፈናቃዮች በየጣቢያው ስላሉ እነሱን በተጀመረው መንግስት እቤታቸው እንዲወስዳቸው ነው። እኛ ማረፊያ ነው የሆናቸው። ቤታቸው ክልላቸው፣ ግን የኖሩበት ሀብት ንብረታቸውን ያፈሩበት ክልል ስላለ የተጀመረው የማስመለስ ስራ ተጠናክሮ እንዲቀጥል ቢደረግ። አቶ አብዩ እንደተከታተሏቸው እኚህ ተሳታፊ ቀደም ብላችሁም እነኚህ ሰዎች ውክልና ያላቸው ወይ፣ በእርግጥስ ችግሩን መርምረው ያውቃሉ ወይ፣ በዛ ደረጃ ያቀርባሉ ወይ የሚልም አስተያየት ስላቀረባችሁ፣ ከዛ አንጻር የእሳቸውን ጥያቄ መሰረት አድርገው አጠቃላዩን ሁኔታ ቢገመግሙ። አቶ አብዩ መሰረታዊ ምክንያቶቹን መረዳት ያስፈልጋል። ሴትዮዋም እንዳነሱት መሰረታዊ ምክንያት ብለዋል ችግሩ እነዚህ ሰዎች አሁን እዚህ መድረክ ላይ የተሰበሰቡ ለምሳሌ እኔ ከመጣሁበት አካባቢ አውቃለሁ። እነማን ሽማግሌዎች፣ እነማን የአማራ ሕዝብ ጥያቄዎች አንግበው እየታገሉ እየጠየቁ እንዳሉ አውቃለሁ። የአማራን ምሁር፣ የአማራን ፖለቲከኛ፣ የአማራን ወጣት፣ የአማራን ባለሀብት በየእስር ቤቱ በየማጎሪያ ካምፑ አቁሮ በፓርላማ እንኳ ውክልና ሕዝብ ወክሏቸው የአማራ ድምፅ ይሆናሉ ብሎ ያስቀምጣቸው ያሉትን የህዝብ ተወካዮች እስር ቤት አጉሮ የአማራን ህዝብ ድምፅ ለመስማት ሰበሰብኩ ማለት ቧልት ነው። በተለይ ደግሞ የአማራን ህዝብ ጥያቄዎች ከራሳቸው ከመሰረተ ልማት ከመንገድ በላይ ማየት የማይችሉ ሰዎችን ሰብስቦና በካድሬ መልክ ብልጽግና ራሱ በመረጣቸው መንገድ አምጥቶ ማነጋገር እንዳልኩት በጣም በጣም ቀልድ ነው። ችግሩን ለመፍታት እንዳልተዘጋጀው ሳይሆን ነገር ግን የአማራ ህዝብ ጥያቄ መሰረታዊቹ ተፈናቃይ ወደ ተፈናቀለበት ቦታ ይመለስ ብቻ አይደለም። ትክክል ነው። ከፍተኛ ቁጥር ያለው ከሁለት ሚሊዮን በላይ ተፈናቃይ ከተለያዩ የኢትዮጵያ ክፍሎች በተለይም ከኦሮሚያ ተፈናቅሎ ወደ አማራ ክልል መጥቷል። ነገር ግን የአማራ ህዝብ ደግሞ እየፈሰሰ ነው። ተፈናቀሉትማ ህይወታቸው ተርፈዋል። የአማራ ህዝብ ግን በየቀኑ የመኖር ተፈጥሯዊ ጸጋውን እያጣ ነው። በሀገሩ ላይ አማራ ስለሆነ ብቻ አማርኛ ቋንቋን የአማራን ባህል ስለያዘ ብቻ አብሮም ተወልዶም ተጋብቶም ቢኖር እንደ መስዋዕት ላይ ደግሞ እየፈሰሰ ያለ ይሄ ይቁም። የአማራ ህዝብ የሀገር ባለቤትነቱን ተነጥቋል። በፖሊሲ ደረጃ በህገ መንግስት ደረጃ የሀገር ባለቤትነት ተነጥቆ አማራ ብለው ክልሉ በሰጡት ክልል ውጭ የትኛውም አካባቢ እንዳይኖር እየተሳደደ ነው የሚገኘው። የአማራ ህዝብ የሀገሩ ባለቤት ካለመሆንም አልፎ በሀሰት ትርክት ዘመቻ ተቀርቶበታል። የአማራ ህዝብ የሀሰት ትርክት ተፈጥሮ አማራ ጨቋኝ፣ አማራ ነፍጠኛ፣ አማራ ወራሪ ተስፋፊ ተብሎ ህወሓት ወደ ስልጣን ከመጣበት ቀን ጀምሮ እና የውሸት የጥላቻ ንግግር ትርክት ምክንያት የመኖር መምጡ ተቀምጧል። ይሄ ነገር ሁሉ መሰረታዊ ለውጥ ነው የሚያስፈልገው እንጂ አንዱ አባት እንዳሉት አተራምሶ እንደገና መጀመር ያሉት ነገር አለ ስር ነቀል፣ ከህገ መንግስቱም ከመንግስታዊ መዋቅሩ ከመንግስታዊ ስርዓቱ ጭምር ስር ነቀል ለውጥ ነው እንጂ የሚያስፈልገው ሁለት ሚሊዮን ወይ አንድ ሚሊዮንን ስደተኛ መመለስና እንደገና እንዲታረዱ ማድረግ አይደለም። በአጠቃላይ ግን ወደ ኦሮሚያ መሄድ አይቻልም፣ ወደ አማራ ክልል መሄድ አይቻልም፣ ሌሎችም አካባቢዎች መሄድ አይቻልም። በሀገር ደረጃ መንግስት የሚባለው ተክለ ቁመና አለው ወይ? አቶ ያሬድ ወደ እርሶ ልሻገር። ለእነኚህ ሁሉ ውስብስብ ፈተናዎች አቶ አብዩ መሰረታዊው ጥያቄ ሲሉ ያነሱታል። በእርግጥ የችግሮቹን ምንጭ ከመሰረቱ ማወቅ በመፍትሄ ፍለጋውም ሊያግዝ ይችላልና የተለያዩ ወገኖች በየበኩላቸው የሚያነሷቸውን ምክንያቶች እንሰማለን። እስኪ በመድረኩ በተባሉትና ባልተባሉት ዙሪያ ከያዛችሁት ግምገማ ወጣ ብለን ይህን መሠረታዊ ጭብጥን መርምር ለመሆኑ በአማራ ክልል ለሚታየው ለዚህ ማብቂያ ያልተበጀለት የበዛ መከራም ሆነ በተቀሩት የአገሪቱ ክፍሎች ለሚታዩት ምስቅልቅሎች በእርግጥ ተጨባጩ መንስኤዎች ምንድን ናቸው ይላሉ። በእርሶ አስተያየት፣ በእኔ አስተያየት በየመድረኩም ብዙ ሀሳቤን ስገልጽበትም ስጽፍም የቆየሁበት ነገር ለውጡ ማግስት ጀምሮ ዶክተር አብይ የሚመሩት መንግስታዊ አስተዳደር ለህግ የበላይነት፣ ለሰብአዊ መብቶች መከበር የሰጠው ትኩረት እጅግ እጅግ ምናልባትም ወደኋላም ከነበሩት የአገዛዝ ስርዓቶች ጋር ሲነጻጸር በጣም በከፍተኛ ሁኔታ በጣም ዝቅ ያለ ነው። ኢትዮጵያ ውስጥ ይሄ ለውጥ ከመጣበት በአምስት ዓመት ጊዜ ውስጥ በመንግስት አካላት ብቻ ሳይሆን መንግስታዊ ባልሆኑ የተደራጁ አካላት የተፈጸሙት የሰብአዊ መብት ጥሰቶች የደረሰው ሰብአዊ ቀውስ የጠፋው የሰው Gracias. ሰዎች ሲወደመው ንብረት ምናልባትም ወደኋላ ሰላሳ አርባ ዓመት አምሳ ዓመት ብንመለስ በዛ ሁሉ ጊዜ ውስጥ ከደረሰው ጠቅላላ ሰብአዊ ቀውስ በብዙ እጥፍ የሚበልጥ ነው። ሁሉት ዶክመንቶች የሚያሳየው በአንድ ጊዜ አንድ ቦታ ላይ ሁለት መቶ ሶስት መቶ ሰው የሚገደልባቸው ይሄ በጦርነት ያለቀውን ሳንጨምር አሁን በአማራ ክልልም በኦሮሚያ ክልልም በመንግስትና በታጠቁ ኃይሎች በሚካሄዱ ግጭቶች የሚደርሰውን የሰው ሕይወት መጥፋት የሀገር ሀብት ውድ መት ሳይጨምር እንኳን ሰዎች በማንነታቸው እየተነጣጠረ የጥቃት ሰለባ ሲሆኑ ስናይ ጠቅላይ ሚኒስትሩ ስልጣን ከያዙ ከወራት ጊዜ አንስቶ እዚሁ በአዲስ አበባ ዙሪያ ብዙ ንጹሐን ዜጎች በማንነታቸው ተለይተው ለአስከፊ አስነዋሪ፣ በጣም አሳዛኝ ለሆነ ግድያ ጥቃት የተጋለጡበት ነው። ያንን የማስቆም የመቆጣጠር አጥፊዎችን ቶሎ የመቅጣት ምልክት አይታይም ነበር። ከዛ ጊዜ ጀምሮ ስንጮ ቆይተናል። በኋላም የአርቲስት ታጫሉን ሞት ተከትሎ በአብዛኛው የኦሮሚያ ክልል እንደዚሁ ሰዎች በማንነታቸው በብሔራቸው እና በሃይማኖታቸው እየተለየ ንብረታቸው ሲወድም፣ የብዙ ሰዎች ህይወት ሲያልፍ እንደዚሁ በኦሮሚያ ክልል መንግስትም ይሁን በፌዴራል መንግስቱ በኩል የተወሰዱት እርምጃዎች እየደርስ ከነበረው ጉዳት አንፃር ጉዳቱን ለመቀነስ የሚሆን አጥፊዎችን በኋላም ለመቅጣት የታዩ እርምጃዎች እንብዛም ናቸው የሚጠቀሱ ነገሮች አይደሉም። ስለዚህ እጅግ የላላ ምናልባትም ወደ ስርዓተ አልበኝነት የተጠጋ የሕግ የበላይነት አለመኖር አንዱ ትልቅ ችግር ነው። ይህን ሁሉ ቀውስ ለመፍጠሩ ምክንያት ነው። የሕግ የበላይነት የሚከበርበት ስርዓት የሚሰፍንበት ሰላም የሚሰፍንበት የፖለቲካ አውድ የመንግስታዊ ስርዓት የሚገነባው በዚህ መንገድ ነው። ስለዚህ አፈና፣ ጭካኔ የተሞላቸው የመንግስት አካላት ያልተመጣጠሉ እርምጃዎች ሌላ ጽንፍ ናቸው። በተቃራኒው ደግሞ በተዳራጁ ኃይሎች መካከል የሚፈጸም ፍጹም ህግ አልባነት ደግሞ ሌላ ጽንፍ ነው። በእነዚህ በሁለት ጽንፎች መካከል ነው የህግ የበላይነት መረጋገጥ የነበረበት እና እነዚህ ችግሮች እያደጉ መጥተው ነው የትግራዩ ጦርነትም ከዚሁ ያሉ የፖለቲካ ቅራኔዎችን በጊዜ በአግባቡ ጨዋነት በተሞላው የፖለቲካ ውይይት ለመፍታት ዝግጁ ያለመሆን ምልክቶች እየቆዩ አገሪቷን ወደ ትግራዩ አይነት ሁለት ዓመት የፈጀ በጣም አስከፊ ጦርነት ውስጥ ከቷታል። ከዛም አልፎ ደግሞ ይኸው አሁን አማራ ክልል እና ኦሮሚያ ክልል ሰላም የለም። በየቀኑ ግጭት አለ፣ በየቀኑ ዜጎች ይሞታሉ። ስለዚህ ለዚህ ሁሉ ትልቁ ተጠያቂ መንግስት፣ የሀገሪቷን የፖለቲካ አውድ የያዘበት መንገድ፣ ግጭቶችን ልዩነቶችን ለመፍታት የሄደበት መንገድ፣ ከታች ጀምሮ የህግ የበላይነትን ለማስከበር ያሳየው በጣም ዝቅ ያለ ተነሳሽነት ፍላጎት ማጣትም ሊሆን ይችላል። እነዚህ ሁሉ ነገሮች ተደማምረው ሀገሪቷን አሁን ወዳለችበት ቀውስ ውስጥ ከተዋታል ብዬ ነው የማስበው። ለሰዓት ሽሚያ ስል ጠቅሸው አልፋለኝ። ምልአት እንዲኖረው ጠቅላይ ሚኒስትሩ በዚሁ የመክፈቻ ንግግራቸው ላይ ከዚህ ቀደም ያደረጓቸውን ጥረቶች፣ የአካባቢውን ማህበረሰብ አሰባስበው ያነጋገሩበትን ያስታውሳሉ። እንዲያውም ከዚህ ቀደም በኢትዮጵያ ታሪክ በዚያ ደረጃ የአማራን ማህበረሰብ ሰብስቦ ያነጋገረ መሪ እንደሌለ ያነሳሉ። ከግራና ቀኝ የሚሰሙ የሚሰሙት ድምፆች ያላቸውን ይዘት አድማጮቻችን እንዲከታተሉ ዕድል ለመስጠት ነው። አቶ አብዩ ወደ እርስዎ ልምጣና ምናልባትም ሁለት ጥያቄዎችን ማጣመር ከቻልኩኝ፣ አንዲት ተሳታፊ እናት እንደመሆኔ በጸሎት ያስቦት አለው ይሉና አሉ ያሏቸውን ችግሮች ከዘረዘሩ በኋላ በመደምደሚያቸው እነኚህ ልጆች ይላሉ የመንግስትን ኃይሎች እየተዋጉ ያሉትን ወጣቶች የገለጹበት ተደርገው ነው የተሰማኝ። እነኚህ ልጆች ተሳሳቱ የምንበል የመብት ጥያቄም ነው ብለው አምነው ይነሱ በውይይት የማይፈታ ነገር የለም ይላሉ። ይህንኑ ሀሳብ ያጠናከረ በሚመስል መልኩ ጠቅላይ ሚኒስትሩም መጨረሻ ላይ የሚሉት አለ። አቶ አብዩ ቅድም የነቀሷቸው ችግሮች እንዳሉም ቢሆን ከውይይት የተሻለ መፍትሄ አለ ወይ የሚል ጥያቄ ለሚያነሳ ወይም አሁን ያሉትን ግጭቶች ወደ ሰላማዊ መንገድ ለማምጣት ውይይት መፍትሄ ነው የሚል ሀሳብ ለሚያቀርብ ወገን ውይይቱ፣ ንግግሩ ተጨባጭ ፍሬ ያፈራ ዘንድ በምን መልኩ መዘጋጀት በምን መልኩስ መካሄድ ነበረበት ይላሉ። በመርህ ደረጃ እንደ መርህ ከውይይት የተሻለ መንገድ የለም። ውይይት በጣም አስፈላጊ ነገር ነው። ሄዶ ሄዶ መጨረሻ ላይ በውይይት ይቋጫል የሚሉት አባባል አላቸው። አንዳንዴ እንደዛ አይደለም። ውይይትን እንደ ጊዜ መግዣ፣ ውይይትን እንደ ማዘናጊያ ስትራቴጂ የሚጠቀሙ ኃይሎች አሉ። በተለይ በብልጽግና መንግስት እንደ መርህ ተይዞ የሚደረገው እንደዚህ አይነት ሳቤ ይዘው ረዥም ጊዜ የተኬደበት መንገድ ነው። በውይይት መፍታት ትክክል ነው፣ ግን በውይይት የሚታመኑ አይደሉም። ከህወሓት ጋር የተደረገው ድርድር እና የሰላም ስምምነት ፕሪቶሪያ ላይ በተደረገው ይህንኑ ሀሳብ አንስቼ ተናገሪያ ነው። አይዛልክ መፍትሄ አያመጣም። ፍትህ ያስፈልጋል። ፍትህን ያላማከለ ውይይት ዘላቂነት አይኖረውም። ሁለተኛው ከሸኔም ጋር እየተደረገ ነው የሚባለው ድርድር ውይይት፣ እንደዛው ወደ ባሰ ግጭት፣ ወደ ባሰ ነገር የሚሄድ ላ ነው አሁንም ውይይት አስፈላጊ ነው። መወያየት ይቻላል፣ ግን የአማራ ህዝብ ጥያቄ በተደጋጋሚ ሲነገሩ፣ በተደጋጋሚ ሲቀርቡ ከልክ በላይ ከትዕግስት በላይ ሆነው ወደ አመጽ ሄዷል፣ ወደ ጦርነት ሄዷል። ይሄ ነገር የአሜሪካን መንግስት ወደ ድርድር እንዲቀርቡ ና የአሜሪካን መንግስት በአደራዳሪነት ለመግባት ፈቃደኛ መሆኑን አሳይቷል። ግን ይሄ ስርዓት የሚታመን ስርዓት አይደለም። ማስታወስ ይችላለሁ። ፓርላማ ላይ የመጀመሪያ ቀን ጠቅላይ ሚኒስትሩ ቀርበው የተናገሩት ቃል እና በየቦታው እየዞሩ ኢትዮጵያዊውን ያማለሉበትና ያን ሁሉ ድጋፍ ያሰባሰቡበትን ሁኔታ ብናይ የቃላት ማሳመር እንጂ የተግባርስ አይደሉም። እውነተኝነት ይጎላቸዋል። በዚህ ምክንያት ከነሱ ጋር የሚደረግ ውይይትና ድርድር ተስፋ ሰጪ አይደለም። ወደ ውይይትና ወደ ድርድር የሚያመራ ተስፋ የሚሰጥ መንገድ የለም። ነገር ግን ውይይትና ንግግር በመረ ደረጃ ትክክል ነው። ውይይትምና ንግግርም ካስፈለገ ደፈር ብሎ እስር ቤት ያሰሯቸውን የአማራ ህዝብ መሪዎች፣ የአማራ ህዝብ ፖለቲከኞች እና ወጣቶች ፈትቶ እነሱ ነበር እዚህ ጉባኤ ውስጥ መቀመጥ የነበረባቸው። የመሸ ነገሮች ሁሉ እየተበላሹ ከቁጥጥር ውጭ እየሆኑ ያሉበት ደረጃ በግልጽ ማንኛውም ኢትዮጵያዊ የሚያይ ነው። ከአማራ ክልል ሸኔ አለ ብሎ ወደ አዲስ አበባ አይመጣም። ሴትዮዋ ተናግረዋለች። ሚኒስትሩ ራሳቸው ከአንድ ቦታ ወደ አንድ ቦታ የማይሄዱበት ሁኔታ ተፈጥሯል። ስለዚህ መፍትሄው አቅጣጫ ከውይይት እና ከንግግር ከፍ ባለ ደረጃ እውነተኛ ከሆኑ አገርን ሊታደግ የሚችል ሌሎች የመፍትሄ መንገዶች መፈለግ ነው እንጂ እስከዛሬ እንደሚሉት ጊዜ መግዣና የማዘናጊ አይነት ውይይት ፍሬም ያመጣል ብዬ አላስብም። አድማጮች፣ ውይይቱ አልተቋጨም። ምስም ብቻውን ጠቅላይ ሚኒስትር አብይ አህመድ ከአማራ ክልል ተጋብዘው ከመጡ ግለሰቦች ጋር ያካሄዱትን ውይይት ተንተርሶ ከመድረኩ ባሻገር በአማራ ክልል እየተካሄደ ያለውን ጦርነትና የዜጎችን ደህንነት ይዞታ፣ እንዲሁም በተቀረው የአገሪቱ ክፍል የሚታዩ ሁኔታዎችን ጨምሮ ተጨባጭ ፍሬ ለማፍራት የሚያስችሉ አማራጮችና መፍትሄ ፍለጋ ዙሪያ የጀመርነው ቃለ ምልልስ ተከታይ ክፍል በመጪው ሳምንት ይቀርባል። ለአሁኑ እንግዶቻችንን አቶ አብዩ በለውንና አቶ ያሬድ ኃይለማርያምን ለጊዜያቸው እናመሰግናለን። ጊዜ ርስጥልን አሉላ ከበደንና እንግዶቹን ስለ ጊዜያቸው እናመሰግናለን። ለን ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ልዩ ቃናን ካስተዋወቁ የ1960ዎቹና ሰባዎቹ አይረሴ ዜመኞች መካከል አንዱ ድምፃዊ ጌታቸው ካሳ ከሰሞኑ ከዚህ ዓለም በሞት ተለይቷል። ጌታቸው ተወልዶ ባደገባት በአዲስ አበባ ያረፈው የካቲት 12 ሌሊት ላይ መሆኑ የተነገረ ሲሆን በሕመም እንደሰነበተም ታውቋል። ሀብታሙ ስዩም የጌታቸው ካሳን የኢትዮጵያ ሙዚቃ ዘርፍ ሚና በቀጣዩ አጭር ዘገባ ቃኝቶታል። በኢትዮጵያ የሙዚቃ ታሪክ ውስጥ በልዩ አዘፋፈን ዘይቤያቸው ከሚታወቁት መካከል አንዱ የ1960ዎቹና ሰባዎቹ ፈርጥ ትዝታን፣ ናፍቆትን ብሎም አርበኝነትን በዝግታ ምት አቀንቅኖ ከአድማጭ ልብ የቀረው ጌታቸው ካሳ ከሰሞኑ ከዚህ ዓለም በሞት ተለይተዋል። የዛሬ ሰማንያ ዓመት ገደማ አዲስ አበባ መርካቶ የተወለደው ጌታቸው የሙዚቃ አድማሱን ያሰፋው ጉሮሮውን ያሟሸው በወቅቱ የወጣት ኢትዮጵያውያንን ቀልብ ገዝተው በነበሩ የጣሊያንኛ እንዲሁም የአሜሪካውያኑ እንግሊዝኛ ሙዚቃዎች ነበረ። ለሙዚቃ ልቡ ማድላቱን ካልወደዱለት ቤተሰቦቹ ጋር ያልተስማማው ጌታቸው ጸጋ የሚለውን የአባቱን ስም እስከ መቀየር ተወልዶ ካደገባት አዲስ አበባ ወደ ምስራቅ ኢትዮጵያ ሐረር፣ ድሬዳዋ እስከ መኮብለል ደርሰዋል። ኢትዮጵያ ሙዚቃንና ሙዚቀኞችን ታሪክ ለሚያጠነው ጋዜጠኛና ደራሲው ይናገር ጌታቸው ሙዚቃን ብለው የኮበለለው ታዳጊው ጌታቸው ለምስራቅ ኢትዮጵያ ቀጠና የዘመናዊ ሙዚቃ ማንሰራራት የነበረውን ሚና እንዲህ ገልጸዋል። በኢትዮጵያ ሙዚቃ ውስጥ ጌታቸው ካሳ የሚልን ስም በማስተዋወቅ በኩል ቀዳሚው ስፍራ ሐረር ነው እና ጌታቸው ሐረር ሂዶ ሙዚቃን መስራት ከጀመረ በኋላ በተለይ ደግሞ ምስራቃዊ ሰጎን የሚባለው የሙዚቃ ኦርኬስትራን በእጅጉን የሚተማመንበትና በተለያዩ ቦታዎች የእሱን ስራዎች በማቅረብ በምስራቅ ኢትዮጵያ ያለው የኢትዮጵያ ሙዚቃ እንቅስቃሴ እንዲያብብ የበኩሉን ሚና በመወጣት ሂደት ውስጥ በታሪክ አንድ ስፍራ ይዞ ይገኛል ወይም ደግሞ አንድ ስፍራ ሊይዝ ይችላል ብሎ መናገር ይቻላል። የጌታቸው ሚና የመጀመሪያው የሚሆነው በተለይ አዲስ አበባን ማዕከል ያደረገው የኢትዮጵያ ሙዚቃ እንቅስቃሴ ከአዲስ አበባ ውጭ ባለው አካባቢም ስፍራ እንዲኖረው በተለይ ደግሞ በምስራቅ ኢትዮጵያ ሐረር ላይ በነበረው እንቅስቃሴ ውስጥ የራሱ ስፍራ ያለው ሰው ተደርጎ ይወሰዳል። ጌታቸው ወደ አዲስ አበባ ከተመለሰ በኋላ ኢትዮጵያ ዘመናዊ ሙዚቃ ተሳትፎውን ያሰፋው በ1960ዎቹ ከፈጣን ባንድ ጋር በፈጠረው ጥምረት ነው በይቀጥላልም በዘመኑ እውቅ ከነበሩ ሸበሌ ባንድና ዋልያስ ባንድ ጋር ለመስራት ችሏል። የውቤ በረሃ ድምቀት በነበረው ፓትሪስ ልሙምባ የምሽት ክበብና ሰንጋተራ ላይ ነግሶ በኖረው ሶምበሪኖ ክለብ ተናፋቂ የዘመኑ ድምፃውያን መካከል አንዱ ጌታቸው ካሳ ነበረ። በእኒህ ጊዜያት የኢትዮጵያን ኦርኬስትራዎች ገናናነት ወደ ባንዶች የሚጋባ ዘንድ የነበረውን አስተዋጽኦ ጋዜጠኛና ደራሲ ይናገር ጌታቸው እንዲህ ይዘክረዋል በኢትዮጵያ ሙዚቃ ውስጥ ኦርኬስትራ መሪ ሆኑ። በኦርኬስትራ ውስጥ የደመቁ በጣም በርካታ ሰዎች አሉ። ጥላሁንና ብዙ ነሽና ማህሙድንም ሌሎችንም ልንጠቅስ እንችላለን እና ለማየሁንም ከኦርኬስትራ ጋር አያይዘን ነው የምናነሳቸው። ይሁንና በኢትዮጵያ የባንድ እንቅስቃሴ ውስጥ ግን መሰረት ጥለዋል፣ ወይም ደግሞ ከኢትዮጵያ የባንዶች እንቅስቃሴ ማበብ ጋር ግን አያይዘን ልንጠቅሳቸው የምንችላቸው ሰዎች፣ የምናስተሳስራቸው ሰዎች በጣም ጥቂት ናቸው። ከነዚህ መካከል ቀዳሚዎቹን መላለቴ ነው እንግዲህ ሙላቱ ከዛ የነጋሽ ግርማ ብዬና እንቅስቃሴ እነ ኃይሉ መርጊያን በጥቂቱ ምድር ጦር ሰራዊት ጋር ቢቆይም እንደዚህ ከነዋሊያስ ጋር ሆኖ ሌሎችም የራሳቸውን በባንድ እንቅስቃሴ ውስጥ ኢትዮጵያ ከኦርኬስትራ ውጭም በባንዶች የሙዚቃ መልክ እንድትወከል በማድረግ የባንድ እንቅስቃሴ እንዳብብ በማድረግ በኩል ውስጥ የጎላ ሚና ነበራቸውና በኢትዮጵያ የባንዶች እንቅስቃሴ ማበብ ውስጥም ጌታቸው ካሳ በጣም የራሱ ሚና የነበረው የራሱ አበርክቶ የነበረው ሰው ነው። በአስራ ዘጠኝ ሰባዎቹ ዎቹ አመሃ ሸቴን ከመሰሉ የሙዚቃ ሳታሚዎች ጋር ወዳጅነት የፈጠረው ጌታቸው በአመሃ ከሊፋና ፊሊፕስ ድርጅቶች አማካኝነት ነጠላ ዜማዎችና ሸክላዎችን ለአድማጮች አድርሷል። ጌታቸው ካሳ በኢትዮጵያውያንና ምዕራባውያን ሙዚቃ መካከል ኪናዊ ድልድይን ከፈጠሩ ሙዚቀኞች መካከል አንዱ አድርገው የሚቆጥሩት ጥቂት አይደሉም። ጋዜጠኛውና ደራሲው የናገር ጌታቸው ይህንን የጌታቸውን ካሳ አበርክቶት በተመለከተ ይህንም ብሏል። ጌታቸው እንግዲህ ጥቁር አሜሪካውያን የሙዚቃ ተጽዕኖ የነበረበት ባለሙያ ነው። ይሁን እንጂ እሱ እነዚህን ጥቁር አሜሪካውያንን የሙዚቃ ተጽዕኖዎች ይዞ ወደኛ ሀገር ሙዚቃ ወይም ደግሞ ኢትዮጵያዊ የሆኑ ሙዚቃዎች ጨዋቶችን ሊጫዋት ሲሞክር ፈጽሞ ኢትዮጵያዊ በሆነ መልክ ፊውዝ አድርጓቸዋል ወይም ቀይጧቸዋል ብሎ መናገር ይቻላል። ቅላጼ ያለባቸው በጣም ውብ የሆኑ ሙዚቃዎችን ነው ይጫዋት የነበረው ጌታቸው ካሳ እንደሚታወቀውና የውጩን ሀገር የሙዚቃ ጨዋት ከኢትዮጵያዊነት ጋር ያዋደደበት መንገድ በጣም ልዩና የእሱንም ኢትዮጵያዊ ፔንታቶኒክም ዲያቶኒክም ውስጥ ምናገኘው ውብ የሆነ ቅላጼ የነበረው በ1973 ዓ ም ወደ ዩናይትድ ስቴትስ ለስራ ያቀናው ዕውቁ ድምፃዊ በስደት ሕይወት ውስጥ ለ27 ዓመታት ቆይተዋል። በእነዚህ ዓመታት ውስጥ በአሜሪካ በሚገኙ የተለያዩ ትውልደ ኢትዮጵያን መድረኮችና የመዝናኛ ስፍራዎች ውስጥ በተናጠልና ከሌሎች ድምፃውያን ጋር ሥራዎቹን አቅርበዋል። እኒህ ዓመታት ድምፃዊው ተጨማሪ አዳዲስ ሥራዎችን ማቅረብ እየቻለ ሳይጠቀምባቸው ያለፈባቸው የስደት ሕይወትን አሉታዊ ገጽታ ማሳያ ጊዜያት ናቸው ሲሉ የሚጠቅሷቸው አሉ። ለዓመታት የኢትዮጵያን ሙዚቃ የሚመለከቱ ጉዳዮችን በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያን ድምፃውያንን ሕይወት ሲዘግብና ሲሰንድ የኖረው የራዲዮና ቴሌቪዥን መሰናዶ አቅራቢው ተወልደ በየነ ተቦድነ ከዚህ የተለየ ሀሳብ አለው። ጌታቸው ለስራዎች የላቀ ጥራት ከሰጠው ትኩረት አንጻር መታየት እንዳለበት ያስረዳል። ሀሳቡ እንደ ሀሳብ መነሳቱ ትክክል ነው ብዬ አስባለሁ። ነገር ግን አብሮ ጎን ለጎን ማየት የሚቻል ነገሮች ደግሞ ሊኖሩ ይገባል። ጌታቸው እንደ አብዛኛው እምነትና አመለካከት የነበረው ነው። በዛ እምነት ውስጥ ከሚያምንበት ነገሮች ወጥቶ ሌሎች ነገሮችን ላለማድረግ ብዙ ፈተናዎች ነበሩበት ብዬ አስባለሁ። ለዚህ እንደ ምክንያት የምቆጥረው ሙዚቃ የራሱን ደረጃና መጠን በጠበቀ ትናንት ከሰራቸው ስራዎች በተሻለ መልኩ ባበረከት የበለጠ ለታሪኬም አብልጭ ለመወዳት ሙዚቃ ዋጋ በቅፍል ተገቢ ባለሙያ እንደነበር አውቃለሁ። ለዚህም ማሳያ የምነግርህ ጌታቸው የመጨረሻ አልበሙን ይሄ ብዙዎቻችን በተለይ አዲሱ ትውልድ ማለቴ ነው አዲስ አበባ ወድሻለው፣ ቀና ብዬ ሳየው ሰማይ የሚሉትን ጨማምሮ ያሉበት አልበም የሰራው ከሰላሳ አምስት አመት በፊት ነው። ነገር ግን አሁንም እንደ አዲስ ስራ ነው ለትውልዱ መጥኖ ዘሪቱ ከበደና ሚካኤል በላይነህ የተባሉ ወጣት ድምፃውያንን ከአዲሱ ትውልድ አሸንፎ ስራው ድጋሚ እንዲሰራው ነው ወደ ሌሎችም እየተጋባ ያለው ያን ስታይ፣ አሻግሮ የማየት ብቃቱ እና ሙዚቃን በሚመጥን ደረጃ ለመስራት የነበረውን ፍላጎት ያሳያል። አንዳንዴ በአመት ስድስት አልበም ምንም ውስጥ ማይገባ ልሰራ ትችላለን። በትክክለኛ ሚዛኑ ሲመዘን ግን ጥራት ያላቸው ነገሮች ምን ያህል ተሰርተዋል የሚለውም ግምት ውስጥ መግባት ያለበት ይመስለኛል። ዞሮ ዞሮ ከነበረው የስደት ጫናና ሌሎች ተያያዥ ጉዳዮች አንጻር ጌታቸው ክብሩንና ፍቅሩን በአግባቡ የተጠቀመ ይመስለኛል። በኢትዮጵያ እስራ ምዕት ወይም ሚሌኒየም ማግስት ወደሚወዳት ሀገሩ ማንነቱን እንደጠበቀ የተመለሰው ጌታቸው በቀጣይ ዓመታት በተለያዩ መድረኮች ላይ ዘመን ተሻጋሪ የሙዚቃ ስራዎቹን አቀንቅኗል። በቅርብ ዓመታት ውስጥ ደግሞ በምሽት መዝናኛዎች ላይ ተወዳጅ ሙዚቃዎችንም ያስደምጥ ነበረ። የቅርብ ሳምንታት ክራሞቱ በጤና እክል የተፈተነ ነበረ። ጌታቸው ካሳ በመጨረሻዎቹ ዘመናት ላይ የሚሰራ የነበረው ጊዜ ባርና ሬስቶራንት ነው። አንድ ጓደኛችን ክለብ ውስጥ ነው የሚሰራው። ቤተሰብ ደግሞ እንደሚታወቀው ከሰው ጋር ያለው አቅራቦት በጣም ውስን እና ውስንና ውስን ነው። እጅግ በጣም ውስን ነው። በዚህ እና በሌሎች ምክንያቶች ትንሽ ስራ ላይም ገባ አውጣ ነበር ነው። በመጨረሻ አካባቢ ግን ስራ መምጣት አልቻለም። ለምን እንዳልመጣት የሚሰራበት ቤት ባለቤት ክብር ተደውሎ ሲጠየቅ እግሩን እንዳመሞ ተናገረ። የሰማነው አቻሬ ነው። አቻሬ የኪነ ጥበብ ሰዎችን ለማገዝ ያለሙ መርሃ ግብሮችን በማስተባበር ድጋፍ ለሚሹትም ቀድሞ ደራሽ ናቸው ከሚባሉ የኪነ ጥበብ ወዳጆች መካከል አንዱ ነው። አንጋፋውን የሙዚቃ ሰው የመጨረሻ ጊዜያት አቻሬ እንዲያስታውሳቸዋል ደወለልኝና፣ ተያይዘን ወደዛ ሄድን። ስንሄድ እግሩ አብጧል፣ መነሳት አልቻለም። ጉዳ ቶሎ ቶሎ ብለን አንድ ሆስፒታል ወሰድ ነው አንድ መልካም ሰሆን ጋር ገሰት ነው ያንን ሆስፒታል ተፈቅዶ ከገባ በኋላ ቀድሞ ልኳላ በኋላ ወደ ማታ አካባቢ መታከም ፍላጎት የለኝም ብሎ እንዲህ ብሎ ተነስቶ ወጣ። ከዛ ወዳ ቤትን ሄደው አንድ ወር በኋላ ደውሎ ምግብ አንገቢም ማለት ጀመረ። ምግብ ሲሄድለት ምግብ የያዙ ስም ሰዎች ተነስቶ መቀበል አልቻለም። በሩ መክፈት አልቻለም። በዚህ አንድ ለት ሶስት ቀን አገር በጣም አሳሳቢ ሁኔታ ላይ ደረሰ። እኛም ተነስተን ሄድን። ያለው ሁኔታ ስናይ ትንሽ አስቸጋሪ ስለፈራን እኛም በሮ መቅፈት አልፈለግም። በራሳችን ሰጣት ፖሊስ ጋር አመልክተን ፖሊስ መጥቶ ነው የከፈተው። ታሞ ወድቋል። እንደዚ ደግሞ ነው ግዜ ተሯሩጠን የሚረደን አካል ፈልገን ወዲያ ወዲህ ብለን ሆስፒታል እንዲገባ አደረግን። የካቲት ገባ። እዛ ከደረስን በኋላ ግን ደህና ነበር ይናገራል ኮንሽንስ ነው። ግን ሐኪሞች በቃ ልቡ እንደደከመችና ደም በደንብ እንደሚያሰራጭ ነገሩን። በዚህ ሁኔታ ዋለና እዛው አደረ። ግን ነገር ግን በቃ በዚህ ታስለ ሰዓት ተኩል ላይ ደወሉልን እና ማረፉን ነገሩን። በዚህ ሁኔታ ነው እንግዲህ የአሟሟቱ ሁኔታ። የድምፃዊውን የቀብር ሥነ ሥርዓት ለማስፈጸም በስራ ላይ የነበረው አቻሬ የአንጋፋውን የሙዚቃ ሰው ሁኔታ በመመልከት ድጋፋችሁን ላልነፈጉ አድናቂዎችና ወዳጆች ይህንም ብለዋል። ታመመ፣ ተቸገረ ሲባል በጣም ልበሩሮች አሜሪካ ውስጥ አሉ። እነሱ ሁልጊዜ የሚመሰገኑ ናቸው። ዳርሜሌሽ ተስፋዬ፣ ተጎርነ በየነ እነዚህ ሁለቱ በብዙ መንገድ እየረግን ነውና፣ እጅግ በጣም እናመሰግናቸዋለን። ከድምፃዊ ጌታቸው ካሳልፈት በኋላ አድናቂዎቹና ወዳጆቹ የሐዘን ምልክቶቻቸውን በተለያዩ ማህበራዊ አውታሮች ላይ አድርሰዋል። መልእክቶቹ የጌታቸው ሙዚቃዎች እንደ ነፋሽ ሽው ብሎ የሚያልፉ ሳይሆን በልብ ውስጥ ለዓመታት የሚታተሙ ለትውልድ ቀሪ ቅርሶች መሆናቸውን ጠቋሚ ይመስላሉ። እርግጥ ነው ጌታቸው ካሳ የከረመ ፍቅርንና እወድሻለሁ በሚሉ ዜማዎች የአፍቃሪን ህመም አስታሟል። ሀገሬ ትዝታሽ፣ አዲስ አበባ፣ ሀገሬን አትንኳት በሚሉ ዜማዎች ደግሞ የሀገር ፍቅርና ናፍቆትን ከጀግና ኢትዮጵያውያን መታሰቢያ ጋር አሰናኝቶ አቅርቧል እመኛለሁ የሚለውን የመሰሉ ዜማዎቹ ደግሞ ኑሮውን ከብልሃቱ ማስማማት ላቃታቸው የመንፈስ አጋርነትን አሳይተዋል። ኢትዮጵያን ሙዚቃ የሚመለከቱ የራዲዮና ቴሌቪዥን ዝግጅቶች አቅራቢው እንዲሁም የኢትዮጵያ ሙዚቀኞችን ታሪክ ሰናጂው ተወልደ በየነ ተቦርነን ለመሰሉ ከአድማስ ማዶ የትውልድ ሀገራቸውን ውሎና ዳር በስስት ለሚያዩ ከጌታቸው ሙዚቃዎች አንዳንዶቹ ከሙዚቃነትን በላይ ይሻግራሉ። ሀገሬን አትንኳት ለእኔ የተለየ ትርጉም አለው። በዋነኛነት ሀሳቡን የጻፉበት መንገድ ዜማውን የፈጠሩበት ሂደት የኢትዮጵያን የቆየ ታሪክና ለመዘከር የተጠቀሙት የዚሱ ልዩ ትርጉም ይሰጠኛል። አሁን በአንተ ድሜ ልበል አንተን ለወክል ለጊዜው ሆና ሀገራችን ባለው የፖለቲካ ሂደት እና ታሪክ እያንዳንዱ ነገር አብሮ የመኖራችንን ታሪክና ውል የሚያላላ በሆነበት ዘመን ኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር እንደነበረች በዛ የጌታቸው ውብ ስራዎች ተካትቷል። ገና ሲጀምር የብዙሀን እናት መመኪያ የምንላት እማማናትና ትንኳት ነው የሚለው እና የብዙዎች እናት ከመሆኗ አንጻርና ለመስዋዕትነት እነዛ ልጆቿ ሁሉ ዝግጁ እንዲሆኑ አድርጎ ከማነሳሳት ጀምሮ ውብ በሆነ ልብን በሚሰረስር ዜማ ትልቅ መልእክት ያስተላለፈም የብዙዋንናት መደጋ የምንላት እማማናትና በሕመም ውስጥ ስለ መቆየቱ የተነገረለት አንጋፋው ድምፃዊ የካቲት 12 ቀን 2016 ዓ ም በ80 ዓመቱ ከዚህ ዓለም በሞት መለየቱ ታውቋል። ሥርዓተ ቀብሩም በቅድስት ሥላሴ ካቴድራል የካቲት 14 ቀን 2016 ዓ ም ተፈጽሟል። አንጋፋው ድምፃዊ ጌታቸው ካሳ የአንድ ሴት ልጅ አባት ነበረ። ለአድናቂና ቤተሰቦቹ

አብታሙ ስዩምን እናመሰግናለን። በዚሁ ወደ ሳምንታዊው የሙዚቃ ቃና እንሻገራለን። ከእንግዱ ወልዴ ጋር መልካም ጊዜ። ጤና ስትልኝ፣ እንደምናመሻችሁ ዘውትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቀና አሁን ጀምረዋል። ሙዚቃዎችን መራርጬ ወደ እናንተ የማደርሰው እንግዲ ወልድነኝ። እስከ አራት ሰዓት አብራችሁኝ ልትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃና የምንከፍተው ዌን አይ ወዝ ዩር ማን በተሰኘው በዚህ የብሩኖ ማርስ ሙዚቃ ነው። ብሩኖ ማርስ 11 የግራሚ ሽልማቶችን ሲያገኝ ከሁለት መቶ ሚሊዮን በላይ ቅጂዎች የሸጠ ሙዚቀኛ ነው። ዌን አይ ወዝ ዩር ማን የጸጸት ዜማ ነው። ከእውነተኛ የሕይወት ገጠመኙ የተቀዳ ሥራ ሲሆን ፍቅረኛው በወቅቱ ከእርሱ ጋር እንደነበረች ሳይንከባከባት በመቅረቱና በመሄዷ ማድረግ ስለነበረበት ነገሮች ይናገራል። አዲሱ ፍቅረኛውም የእርሱን ስህተት እንዳይደግም ይመክራል። A good, strong woman like you to walk out my life. Now I'll never, never get to clean up the mess I made. Oh, and it haunts me every time I. Give your own. Holds your hand Give you all his hours When he has the chance Take you to every party Cause I remember How much you loved to dance Do all the things I should have done When I was your man Do all the things I should have done When I was your man ወን አይ ወዝ ዩር መን በብሩኖ ማርስ ነበር። የሙዚቃ ቃና ይቀጥላል። ያንግ ፎርኤቨር ጄይዚ እና ሚስተር ሄድሰን በጋራ የሰሩት ሙዚቃ ነው። ልጅነት ሁሌም በኖረ እያሉ ይመስላል። sandpit life is a short trip the music's for the sad man oh, It's always out and you never get old And the champagne's always cold And the music's always good And the pretty girls just happen to stop by in the hood And they hop they pretty ass up on the hood of that pretty ass Car without a wrinkle and to there's no tomorrow, just a picture perfect day that lasts a whole lifetime. And it never ends, cause all we have to do is hit rewind. So let's just stay in the moment, smoke some, and drink some wine, reminisce, talk some. Forever young is in your mind. Leave them off, the can erase neither space nor time. So when the director yells, cut, I'll be fine. I'm uh, forever young. While we're alive, life is for living. I'm living uptight. See us somewhere up in the sky. Then I die, I'll be alive for a million years. bye eyes are not for legend? I'm forever young. My name shall survive. Through the darkest plots of a kitchen stove of a pirate's pots my name shall be passed down the generations. While debating up in barber shops, young, slung, punk, it it from here with a little ambition, just what we can become here. And as the father passed the story down to his son's ears, younger kid, younger every year, yeah. So if you love me, baby, this is how you let me know. Don't ever let me go. That's how you let me know, baby. ጄይዚ እና ሚስተር ሄድሰን ነበሩ፣ ያንግ ፎርቨር ከተሰኘው ዜማቸው ጋር። ልድረስሽ የዲ በክሉ ዜማ ነው። ልድረስሽ እንደ ግጥም ላፍልቅሽ፣ እንደ ዜማ አለም አጀብ ያለው ፍጹም ያልተሰማ Little dress that the same. The The Bush go down now,

ልድረስሽ በዲህ በኩሉ ነበር አካሌ። የተወዳጁ ኤፍሬም ታምሩ ለስለስ ያለ የፍቅር ዜማ ነው። የምሰናበታችሁ በዚሁ ነው። ለሳምንት ቀጠሮ ይዘን እንለያይ። እንግዶልነኝ። ሰላም። I got it. የአሜሪካ ድምፅ ራዲዮ ጣቢያ ሲተላለፍ የቆየው የቅዳሜ ምሽት የአማርኛ ፕሮግራም ተጠናቀቀ። ስላዳመጣችሁን በመላ ባልደረቦቻችን ስም እናመሰግናለን። ከፕሮዲሰሩ ከንጉሶ ታምሬ ጋር አብሬያቸው ያመሸሁት ቆንጅ ይታየነኝ። ሰላም፣ በደህና ደሩ